መሃልየ ነቢያት ወጸሎቱ ለሙሴ ንሴብሆ ለእግዚአብሔር ስቡሃ ዘተሰብሀ ፈረሰ ወመስተጽእነ ወረወ ውስተ ባሕር ረዳቄ ወመሰወረ ኮነኒ ላድንወትየ ውእቱ አምላኪየ እሴብሆ ብሆ አምላከ አቡየ ዋሊኤሎ እግዚአብሔር ይቀጠቅጥ ጸብአ ወእግዚአብሔር ስሙ ሰረገላቲሁ ለፈርዖን ወሰራዊቶ ወረወ ውስተ ባሕር ኅሩያነ ወመስተጽንዓነ በመስልስት ወተሰጥሙ ውስተ ባሕረ ኤርትራ ወደፈኖሙ ወማይበል ወተሰጥሙ ውስተ ቀላይ ከመ እብን የማንከ እግዚኦ ተሰብሐ በኃይል የማነ እዴከ እግዚኦ ሰረወቶሙ ለጸር ወበብዝኃ ስብሐቲከ ቀጥቀጥኮሙ ለጸላእትከ ፈኖከ መዓተከ ወበልኦሙ ከመብር ወበመንፈሰ መዓትከ ቆመ ማይ ወጠጋ ከመዓረፍቲ ማይ ወረግአ ማይበል በል በማይ ከለ ባሕር ወይብዬ ጸላይ ድየግንየ እእህዞሙ እትካፈል ምህርካ ዋጸግባ ለነስየ እቀትል ብመጥባይትየ ወእ ኮንን በእድየየ ፈኖከ መንፈሰከ ወደፈኖሙ ባሕር وتساتمو كما واستمعي وستامي منو يمس من نعمالك تقزيوه ومنو كما كسبو بوستك منكر سباتيك زتقبر مدمما سفايك يا معناك وهو تطمو مدر وما راه كومو لهزوك للبي زوك واستف سايك بهايلك ترف مقدسك او هايزا وتمو وأعظم معهم اللي نبّروا فلسطين وأتى عميرا من مؤ مزافا تا إيروان وأعظم رعج لما ليتا معاب وتماسو كلهم اللي نبّروا كنعان وأعظم فرحات ورعج هاي مزرعتك زرعتك سانع مكوك اسكا اللفو زكا اكزيوه اسكا لفو زكا زنتو زبيا زوكا ወሰድ ኮም ወተከል ኮም ውስተ ደብረ መቅደስከ ውስተ ድልው ማህደርከ እዚኦ ዘገበርከ ቅዱስ እግዚአብሔር ዛስተዳለዋ እደዊከ ይነግስ እግዚአብሔር ለዓለመ ዓለም ወአዲ እስመ ቦአ ሰረገላቲሁ ለፈርዖን ምስለ አፍራሲሁ ወመስተጽእናን ውስተ ባይር ወአስተጋባአ እግዚአብሔር ላዕሌሆሙ ማየ ባይር ወደቂቀ እስራኤልሰ ሃለፎ እንተ የብስ ማእከለ ባይር ማይሰ ሎሙ